ለምስራጭ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮች እግዚአብሔር አምላካችን ያለፉትን ጊዜያት ሁሉ በሰላም ውስጥ ጠብቆን ከማዕዱም እየመገበን መንፈሳዊ ሕይወታችንን እያጠነከረ እያጐለበተ እያሳደገ ለዚህች ለተወደደች ምሽት ደግሞ አብቅቶናል። እነሆ የተማርናቸውን ነገሮች ሁሉ እንድናሰላስል ጊዜን ደግሞ ይሰጠናል፣ ወቅቱንም ይሰጠናል። ጌታ እግዚአብሔር አምላካችን ታላቅ አምላክ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ እንደተለመደው ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን። በሚኖሩን ክፍለ ጊዜያት ሁሉ እግዚአብሔር በባርኮቱ እንደሚገናኝን ተስፋ እያደረግን በዚህ ዝማሬ የዕለቱን ዝግጅታችንን እንጀምራለን። ቼ ማስተዋል ለአንድ ክርስቲያን ታላቅ መሣሪያው መታጠቅም የሚገባው የክርስትና መሣሪያው ነው። በእውነት እላችኋለሁ ያዕቆብ በሕይወቱ የተቅበዘበዘበት አንደኛው ነገር የእግዚአብሔርን ፈቃድ ባለማስተዋል ዝም ብሎ በጒዝብናው ተመክቶ ሲመላለስ የነበረ በመሆኑ ነው። አዎ ኤሳው ጀርባውን ለእግዚአብሔር ሰጥቶ ቤቱን መስራት እንደ ጀመረ ሁሉ ያዕቆብ ደግሞ ቤተሰቡን ወደ ሻሌም ማጓጓዙንና በዚያም ደግሞ የዘራውን ማጨዱን ተመልክተናል። እግዚአብሔር አምላካችን ሳናስተውል ስንቀር፣ እነሆ በራሳችን ጉብዝናና ሩጫ ብቻ ስንመካ እንድንማር የግድ ይለናል። ፍቅሩ ደግሞ ታላቅ ነውና ለጠላት አሳልፎማ አይሰጠንም። እግዚአብሔር እኔንና እናንተን ለጠላት አሳልፎ ስላልሰጠን እንደ በደላችንም በዚህች ምሽት እንኳን ስላልፈረደብን ስሙ ለዘላለም እየተመሰገነ ይሁን። እስቲ አንድ ላይ ሆነን እግዚአብሔርን ከፍ ከፍና አድርገው እንጸልይ። በሰማይና በምድር ላይ የምትገዛ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን በእውነት ያለፉትን ዓመታት ሁሉ ከታናሽነታችን ጀምሮ እስከዚህ ሰዓት ድረስ ስለ መራህን እጃችንንም ስለ ያዝከን እናመሰግንሃለን። ጌታዬና አምላኬ ሆይ ሐሳባችንን ተከትለን በተቅበዘበዝንበትና በተጓዝንበት ስፍራ ሁሉ ሳትተውን እነሆ በአባትነት ፍቅርህ ደግሞ በፉጨት ጠርተ ወደ ቤት ስለምትመልሰን ልጆቼ ስለምትለንና ስለምታባብለን የፍቅር አንቀልባም እስከ ዛሬ እግዚአብሔሮች ስላልሰለቸንና ስላልተወን እጅግ አድርገን እናመሰግንሃለን። በዚህች ምሽት እግዚአብሔር አምላካችን ሆይ ከኦሪት ዘፍጥረት መጽሐፍ ስለ ያዕቆብ ሕይወት ስንመለከት ለእኛም ለሕይወት ዘመናችን የሚረባንንና የሚተርፈንን ነገር እግዚአብሔር አምላካችን ሆይ በእምነት ከሮጇችን ውስጥ ትሰንቅልን ዘንድ እንለምንሃለን። አቤቱ አምላካችን ሆይ መንፈሳዊ ዐይኖቻችንን በዚህች ምሽት አብራ። እነሆ ጌታዬና አምላኬ ሆይ ቁርበታችን ባረፈበት ስፍራ ባልጋችን ላይ ሌሊቱንም ሙሉ ደግሞ እንድትሰራን፣ እንድታበጃጀን እነሆ ቆመንም ደግሞ ለአንተ መራመድ እንድንችል ቅን የሆነችውን የአንተንም መንገድ እንድንከተል ሰማያዊ በረከቶችን ከጸባወት ልከህ ደግሞ ኖ እግዚአብሔር አምላካችን ሆይ በቤት ታቆመን ዘንድ እንለምነሃለን። አቤቱ ጌታዬ ሆይ እንደ ጠራህን እንድንመላለስ እርዳን። ይህ ብቻ ይበቃናልና ጸሎታችንን ስለ ሰማህ ልመናችን መቅደስህን እጥሳ ስለ ገባች ክብር ለስሜ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። አድማጮቼ የምዕራፍ 35ን ትምህርት ስንጀምር በሰላሳ አራተኛው ምዕራፍ ውስጥ ያዕቆብ እስከዚህም ሕይወቱ ጎላ ብሎ የሚታይበት ለውጥ እንዳልተመለከትን እንደ እውነቱ ቢሆንም ደግሞ ከበፊቱ የተሻለ አንዳንድ ነገሮችን ማሳየት እንደ ጀመረ በሕይወቱ መመልከታችን የሚታወስ ነው። ዛሬ ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁ እንደ ተለመደ ሁሉ ወጣ ወጣ አድርጋችሁ ዘፍጥረት ምዕራፍ 35 ቁጥር 22፣ ቁጥር 23፣ ቁጥር 24 እና 25 እንዲሁም 26ን የተመልከቱ። በእነዚያ ባለፉ ትምህርቶቻችን ራሄል መሞቷን ወደ ኤፍራታም በምትወስድም መንገድ መቀበሯን እርሷን ደግሞ ቤተልሔም መሆኗን ተመልክተን ነበረ። በዚህ በጠቀስነው ክፍል ውስጥ ማለትም ከቁጥር 22 እስከ 26 ባሉት የያዕቆብ ልጆችን ስም ዝርዝር እናገኛለን። ከተለያዩ ሚስቶቹ የተወለዱትን የያዕቆብን ልጆች ስም ዝርዝር ከቁጥር 22 እስከ 26 ባሉት እንመለከታለን። ከእነዚህም ልጆች መካከል ዮሴፍና ቢንያም ልዩ የሆኑ ልጆች ነበሩ። ሌሎች ግን ጥሩ ልጆች አልነበሩም። ይህ ደግሞ ከአንዲት ሚስት በላይ የማግባትን ሐሳብ እግዚአብሔር እንደማይባርክ ያስተምረናል። ያዕቆብ ቤተሰብ ይህንን እውነታ ይገልጽልናል። አጎቱ ላባን ለዚህ ጉዳይ ተጠያቂ ቢሆንም፣ ወገኖቼ፣ በእርግጥ ያዕቆብ ይህንን ሐሳብ ደግፎ ኖሮበታል፣ ተመላልሶበታል። ይህ ደግሞ ታላቁ ድክመቱ ነበረ። በቁጥር 29 ላይ የይስሐቅን አሟሟት እንመለከታለን። ያዕቆብ ወደ ምድሪቱ ገብቶ ከዓመታት በኋላ ሁለት ወንድማማቾችን አንድ ላይ ማምጣቱ ብቸኛው ምክንያት የአባታቸው የይስሐቅ ሞት ነው ብዬ ገምታለሁ። ይህ መጽሐፍ ማለትም ዘፍጥረት ምዕራፍ ሰላሳ አምስት በሞት እንደሚታወቅ አስተውላችኋልን? በመጀመሪያ የርብቃ ሞግዚት የነበረችው ዲቦራ ሞተች። ርብቃም እንደ ሞተች ሐሳቡን በዚህ ምዕራፍ ውስጥ ነው የምናገኘው። የተወዳጇ የራይልም ሞት የተበሰረው በዚሁ በምዕራፍ ሀያ አምስት ክፍል ውስጥ ነው። ሞት የምዕራፉ መደምደሚያ ሲሆን እንመለከታለን። የዚህ ጉዳይ አፈጻጸም ከራይል ሞት ይልቅ በጣም የሚገርም ነው። አዎ እሷ ልጁን የሐዘኔ ልጅ ብለህ ሰይመው ስትል ለያዕቆብ ነገረችው። እርሱ ግን ውድ ልጁ መሆኑን ተመልክቶ የምወዳትን ራሔልን አጣዋት፣ ይህ ትንሽ ደግሞ እናቱን ይመስላል፣ ስለዚህ ስሙን የደስታዬ ልጅ ቢንያም ብዬ ጠራዋለሁ ሲል ስሙን ቢንያም በማለት ሰየመው። ቢንያም ማለት እንግዲህ የደስታዬ ልጅ ማለት ነው። በእነዚህ ዓመታት ውስጥ ያዕቆብ በፔንደን አረም በነበረበት ጊዜ ሥጋዊ ሕይወቱና ኔባይነቱ እንደሚያረጋግጡት ምናልባት በሕይወቱ ውስጥ የራይል ፍቅር ደስ የሚለው ብቸኛ ነገር ነበር። ፈቃዱ ሁሉ ወደ እርሷ ስለ ነበረ እርሷን ለማፍቀሩ ምንም ዓይነት ጥያቄ አይኖርም። እርሷ የፈለገችውን ነገር ሁሉ ያደርግላት ነበር። ይህ ደግሞ ከአባቷ የወሰደቻቸውን እንግዶች አማልክት እንድታኖራቸው ለእርሷ ከመፍቀዱ ልንረዳ እንችላለን። ሊያም ብትሆን ሌላም ሰው ስለዚህ ጉዳይ እያወቁ አብረው ኖሩ። እርሱ ግን ከራይል ጋር ይደሰት ነበር። ራይልም ሁለት ወንዶች ልጆች ዮሴፍንና ቢንያምን የወለደችለት ሲሆን የሞተችው በቢንያም ወሊድ ላይ ነበረ። የራይል ሞት ለያዕቆብ ሕይወት ከፍተኛ የልብ ስብራት ነው። ወዳጆቼ፣ እኔን እጅግ ያሳዝነኛል። የቀሩት ሌሎች አስር ልጆቹ በምንም አይነት መንገድ ደስ የማያሰኙ ነበሩ። ከአንድ ሚስት በላይ ማግባት ታዲያ ወገኖቼ፣ ኃጢአት እንደሆነ በእያንዳንዱ ቀን ውስጥ በሚገኙት ሀያ አራት ሰዓታት እግዚአብሔር ያዕቆብን እንዳሳሰበው እኔ ገምታለሁ። እናንተም እንደዚሁ እንደምትረዱ እኔ ባለሙሉ ተስፋ ነኝ። ሁሉም አያስፈልጉትም ነበር። ቢሆንም እግዚአብሔር ሐሳባችንን እንድንቀይር ሊያደርገን ይችላል። እግዚአብሔር ከሕይወታችን ውስጥ ደስ የማይላቸውን አንዳንድ ሐሳቦች እንድንቀይርና ወይም ራሱ ሊቀይርም ይችላል፣ ሊለውጥም ሊያስወግድም ይችላል። ስለዚህ እግዚአብሔርን እጅግ አድርገን እናመሰግነዋለን። እግዚአብሔር ድርብ ጋብቻን እንደማይፈቅድ ይህ እውነታ በዚህ ክፍል ውስጥ ግልጽ ሆኖ ለትምህርታችን ተጽፎልናል። ከወንድሞቹ የተነሣ በዮሴፍ ላይ የደረሰው ክፉ ድርጊት በግልጽ የዚህ ውጤት ነው። ወገኖቼ እንግዲህ ከምዕራፍ ሰላሳ አምስት ይህንንና ይህንን የመሳሰሉትን ድንቅ ነገሮችን እንድንረዳ እግዚአብሔር አምላካችን አስተምሮናል። ከምዕራፍ ሰላሳ ስድስት ቀጥለን ደግሞ ጌታ መንፈስ ቅዱስ ያስተምረንን አንድ ላይ እንመለከታለን። ዮሐን አድማጮቼ፣ ይህ ምዕራፍ ባጠቃላይ ከኤሳው ወገን በወጣው በኤዶም ሕዝብ ላይ ያተኩራል። በዚህ ክፍል ውስጥ ከዚህ ወገን የመነጩ ሁሉ በዝርዝርና በጥልቀት ይጠናሉ። ዛሬ ባለው ሰፊ የአረብ በረሃማ አቀማመጥና የሕዝቡ አሰፋፈር ውስጥ ይህንን ሕዝብና መንግሥቱን እናገኛለን። ከቁጥር አንድ እስከ አምስት ያለውን መመልከት ይቻላል። የኤሳው ትውልድ ከሙት ባሕር በታች በሚገኘውና በስምም ኤዶም ተብሎ ከሚጠራው ስፍራ ይኖራል። ዛሬም ቢሆን አለታማው የኤዶም ዋና ከተማ በዚያው ስፍራ ይገኛል። ለኢሳይያስ በኤርምያስ፣ በሕዝቅኤልና በአብዲሁ በኩል ስለ ኤዶም የተነገሩ ትንቢቶች ሁላቸውም በትክክል መቶ በመቶ ተፈጽመዋል። ወገኖቼ የኤዶም ሕዝብ የመጣው ከኤሳው ወገን ነበር። በዚህ ምዕራፍ ውስጥ በሦስት ጊዜያት ያክል ኤሳው የኤዶም አባት ስለመሆኑ ሲጠቀስ እንመለከታለን። ኤዶም ከኤሳው ወገን ወጣ ከተባለ፣ ልብ በሉ ኤዶም ከኤሳው ወገን ወጣ ከተባለ በኤሳውና በኤዶም መካከል ምን አይነት ልዩነት ሊኖር ይችላል? ኤሳው ከመጽሐፍ ቅዱስ ውስጥ ካሉ ሥጋውያን መካከል አንዱና ዋነኛው ነው። ኤሳውን ማወቅ የጀመር ነው ገና በአባቱ ቤት በይስሐቅ ዘንድ ሳለ ነው። ልብ በሉ ኤሳውን ማወቅ የጀመርነው ነው ገና ድሮ በአባቱ ቤት በይስሐቅ ዘንድ ሳለ ነው። ኤሳው መልከ መልካምና ጠንካራ ተክለ ሰውነት ያለው ሰው ነው። የእግዚአብሔር ባሪያ የሆኑት ዶክተር መጊ ገጠመኛቸውን ሲያጫውቱን እንዲህ አሉ ከዓመት በፊት አንዲት ክርስቲያን ልጃገረድ ስለምትወደው አንድ መልከ መልካም ሰው አጫወተችኝ። የወደደችው ሰው በዕድሜው ወጣት፣ በመልኩም የሚያምር የባንክ ሠራተኛ ነበረ። እኔም ለጥቂት ዓመት የባንክ ሠራተኛ ስለነበርኩ የባንክ ሠራተኞችን ባሕሪ ጠንቅቄ ያውቃሉ። አብዛኛዎቹ ሠራተኞች ገንዘብ ያላቸው ደንበኞችን ልጆች ለማግባት ሁል ጊዜ ይፈልጋሉ። ይህች ልጅ በዕድሜ ወጣትና መልከ መልካም ሴት ነበረች። ወደ ክርስቶስም በቻይና አገር ይሠሩ በነበሩ ሚስዮናውያን አማካይነት ነበር የመጣችው። በሐሳቧ በጋብቻ አማካይነት ወደ ክርስቶስ ይህን የወደደችውን ሰውዬ ለማምጣት አስባ ሙከራዋን ቀጠለች። ከማያምን ሰው ጋር ነገር ግን በመልክና በቁመና የምትወደው ከዚሁ የባንክ ሠራተኛ ወጣት ጋር የጋብቻቸውን ሥርዓት ፈጽምላት ዘንድ መታኔን ጠየቀችኝ። በነገሩ እኔም እንደማልስማማ በገለስኩላት ወቅት በቁጣና በቅራኔ የተለየችኝ ሲሉ ካጫወቱን በኋላ መጨረሻውን ሲነግሩን ልጁንም አሉ ልጁንም እኔ በግል አነጋግሬው ነበረ። በውበት የተዋጣለት መልከ መልካም ወጣት ነው። ነገር ግን ምንም አይነት ወደ ጌታ የሚያደርስ እርምጃና ዝንባሌ ግን የለውም አላየውበትም እካሉ በኋላ ታዲያ ይህ ወጣት ይህችን ልጅ የማግባት ፍላጎቱ እጅግ ከፍተኛ ነበረ። ምክንያቱም ልጅቱ መልከቀናና ገንዘብም በደንብ ያላት ነበረችና በነገሩም ሁለቱ ተስማምተው በትዳር ተጣምረው ኑሮ ከጀመሩ ብዙ ሳይቆዩ የመፋታታቸው ዜና በልጅቱ በራሷ በኩል ደረሰ። እኝ አሉ ይቺ ልጅ ወደ እኔ መታ አሉ ዶክተር መጊ ይቺ ልጅ ወደ እኔ መታ። እስከ ዛሬ ከገጠሟት ሰዎች መካከል እንደዚህ ያለ ሥጋዊና ዓለማዊ አረመኔ ሰው በሐሳብ ሁሉ ምድራዊውን ነገር የሚያስብ እንደ እርሱ ዐይነት ሰው አጋጥሟት እንደማታውቅ ነገረችኝ። ውጫዊ ገጽታውን ስንመለከት የሚያምር ቁመና ኖሮት አፉ በመልካም ቃላት የተሞሉ ቢሆንም ይህ ሰው ግን ሕይወቱን በሙሉ ለዓለማዊነት የሰጠና ያስገዛ መሆኑን እንመለከታለን። በዚህ ሰው ሕይወት ውስጥ የኤሳውን ባሕሪ እንመለከታለን ሲሉ ዶክተር መጊ አጫወቱን። አው ወገኖቼ፣ ይህ ትክክል ነው። ኤሳው በዓለማዊነት ባሕሪ የተሞላ ሕይወት ነበረው። ፍጹም ሥጋዊ ሰው ነው። የኤሳውን ውጫዊ አካል የሚመለከት ማንኛውም ሰው የኤሳውን በእግዚአብሔር ፊት መጠላትና መናቅ ሊገረም ይችል ይሆናል። ትልቁ ነገር ግን እግዚአብሔር የኤሳውን ውስጠኛ ሰውነት አጥልቆ ማየት መቻሉ ነው። በትንቢት አብድዩ መጽሐፍ ውስጥ የኤሳው ማንነት ሙሉ በሙሉ ሲገለጥ መመልከት እንችላለን። የኤዶምን ሕዝብና መንግሥት በደንብ ያስተዋለ ሰው በእያንዳንዱ የኤዶም ሰው ውስጥ ትናንሽ ኤሳዎችን ይመለከታል። እውነቴን ኖ የምላችሁ በኤዶም ሕዝብ መካከል የትዕቢትን መስፈንና መንሰራፋት በቀላሉ ዛሬ ዛሬ ወደዛ አገር ጎራ ብትሉ መመልከት ትችላላችሁ። አብድዩ ምዕራፍ አንድ ከቁጥር ሦስት እስከ አራት ያለውን ተመልከቱ። ትንቢት አብድዩ ምዕራፍ አንድ ከቁጥር ሦስት እስከ አራት ከትዕቢታቸው ትልቅነት የተነሳ ሕዝቡ ራሱን የቻለ የነጻነት አዋጅ አውጥተው ነበረ። በልባቸውም ከእግዚአብሔር ውጭ መኖር እንደሚችሉ ያስቡ ነበር። ይህ ሁሉ እንግዲህ የኤሳው ባህሪ በግልጽ ሲታይ ማለት ነው። እግዚአብሔር በግልጽ ኤሳውን ጠላው ያዕቆብን ግን ወደድኩ ብሎ ሲናገር የምንመለከተው የእነዚህ ሰዎች የሕይወት ታሪክ ለአንድ ሺህ ዓመታት ያክል በምድራችን ላይ ከኖረ በኋላ ነው። ይህንን የምንመለከተው ማለቴ ነው በረጅም ዘመናት በኤሳው ውስጥ የነበረው የሚጠላው ዘር ምን ያክል እንደ ቆየ ካየነው በኋላ ነው። ኤሳው ከናንን ስለ መልቀቁ የሚያወሳው ደግሞ ቁጥር ስድስትና ሰባት ነው። ኤሳው ኤዶምን ማፍራቱ በዚህ ክፍል በተደጋጋሚ ተገልጧል። በክፍሉም ውስጥ ኤሳው የከናንን ሴቶች ማግባቱን ያስታውሰናል። በአብርሃምና በሌሎች ታሪክ ውስጥ ተመሳሳይ ችግር እንደነበረ መመልከት እንችላለን። በመካከላቸው በግጦሽ መሬት ላይ ግጭት ተፈጥሮ ነበረ። ሁለቱም ብዙ ከብቶች ነበሯቸው። ስለዚህም መሬቱ በቂ ካለመሆኑ የተነሳ በመሬቱ ላይ ምን ተፈጠረ? ጥል ተፈጠረ ጥሉንም ለማስቀረት በተወሰደው እርምጃ ሎጥ የቃል ኪዳንን ምድር ለቆ የተሻለ ወደሚመስለው ስፍራ እርምጃውን አቅና። የኤሳውን ትውልድ በተመለከተ ደግሞ ወገኖቼ ከቁጥር ዘጠኝ እስከ አሥራ አራት ያለውን መመልከት ይቻላል። ከቁጥር ዘጠኝ እስከ አሥራ አራት ባለው የኤሳውን ትውልድ እንመለከታለን። በዚህ ክፍል የአመይለቃውያን የሕይወት ታሪክ መጀመሩን እናነባለን። በምዕት ዓመቱ ውስጥ ብዙዎቹ በመገፋፋት ብቻ ወደ ተለያዩ ስፍራዎች ደርሰው ሰፈሩ በተለይም በብዛት አረቦች ወደ ሰሜን አፍሪካ ይፈልሱ ነበረ ቢሆንም ግን በአብዛኛው የአረብ ሕዝብ አብርሃም ከአጋር ከወለደው ከእስማኤል ወገንና ከኬጡራ ከወለዳቸው ልጆች የወጡ ናቸው ይህ የትውልድ ሐረግ በብዛት የነበሩትን ሁሉ የዘር ግንዳቸውን ከአብርሃም ጋር ያስተሳስረዋል ምንጩ ከእስራኤል ጋር አንድ ይሆና አል ማለት ነው። በመካከለኛው ምስራቅ በጉብኝት ላይ ሳሉ ያጋጠማቸውን ጉዳይ ዶክተር መጊ ሲናገሩ እንዲህ አሉ። በጉብኝት ላይ ሳለን ለጉብኝት ቡድኑ ስለ እስራኤል የሰጠሁትን አስተያየት አንዱን አረብ ክርስቲያን እጅግ አስቆጣው። ሰውየው አረብ ቢሆንም ክርስቲያን ነበረ። ይሁን እንጂ ይህ ሰው በእስራኤል ላይ ትልቅ ጥላቻ ነበረው። የተናገርኩትን ንግግር እንደሚቃወም በገለጸልኝ ወቅት እርሱና ወገኖቹ ሁሉ ለእስራኤላውያን ወንድማማች መሆናቸውን ገለጽኩለት። እርሱ ግን መልሶ በምንም አይነት መንገድ ዶክተር መጊ እነዚህ ሰዎች እንደማይገናኙ ልነግርህ እፈልጋለሁ አለኝ አሉ። ሁለቱም የሴም ዝርያ ያለባቸው ወይም ሰሜቲኮች መሆናቸውን ገለጽኩለት። ከገለጻዬ በኋላ ነገሩ እውነት መሆኑን አመነ ሲሉ አጫወቱም። በዚህ ምዕራፍ ውስጥ የእስራኤሎችን ከሌሎች ጎሳዎች ጋር በዘር መጣመርን እናነባለን። መንፈስ ቅዱስ በሰው ልጆች ሥነ ጽሑፍ አማካይነት እየተጠቀመ ብዙ እውነቶችን ይገልጽልናል። በቁጥር ዐሥራ አምስት ውስጥ ከኤሳው ቤተሰብ ውስጥ የበላይ ገዢ አካሎች መውጣታቸውን እንመለከታለን። ዛሬ ዛሬ በአማርኛው አጼዎች የምንላቸው ማለት ነው። ቁጥር አሥራ ዘጠኝንም እንዲሁ ተመልከቱም። በብዛት የኤሳው ወገን የሆኑ ሰዎች ከበላይ የገዢ ወገን እንደሆኑ ይነገርላቸዋል። እነዚህ አጼ የምንላቸው ናቸው። ቢሆንም የቀደመው የዘር ምንጭ እንጂ አሁን ያለው አይደለም። በዘመናችን ሁሉ ሰው የዘር ምንጩን ቆጥሮ ከበላይ የገዢ መደብ ከነበረው ወገን መጣው ብሎ ራሱን ከፍ ለማድረግ መሞከሩ አንዳንዴ ሳስበው ይገርመኛል፣ ወገኖቼ ቁጥር ሠላሳ አንድ በዚህ ሕዝብ መካከል ነገሥታት መነሳታቸውና የንጉሥ አገዛዝ መፈጠሩ በፍጹም የእግዚአብሔር ፈቃድ አልነበረም። ይህንን ከዚህ ከቁጥር 31 እንመለከታለን። ቢሆንም ግን በኤዶማውያን ዘንድ የተከሰተ የኤዶም ሰዎች የሚለማመዱት ተግባር ነበረ። ማንኛውም ከኤሳብ ወገን የወጣ ሰው አጼነትን ይሻል። ልብ በሉ ማንኛውም ከኤሳው ወገን የወጣ ሰው የበላይነትን ወይም አጼነትን ይሻል። ይህም የኤሳው ዝርያ ባሕሪ ነበረ። ሁሉም የበላይነት የሚገልጥ የማዕረግ መጠሪያ አጥብቀው ይሻሉ። ሌላኛው አስደናቂ የሕዝቡ ባሕሪ ንጉሥን በራሳቸው ላይ በመሾሙ ረገድ ከእስራኤላውያን መቅደማቸው ነው። የእስራኤል ሕዝብ በአንደኛ ሳሙኤል ምዕራፍ 8 ቁጥር አምስት እንደምንመለከተው የእስራኤል ሕዝብ በአንደኛ ሳሙኤል ምዕራፍ 8 ቁጥር አምስት ላይ ነበረ ንጉሱን በራሳቸው ላይ ለመሾም የወሰኑት እስራኤላውያን ንጉሥን በፈለጉበት ወቅት ጥያቄያቸውን ለየት ባለ መልኩ አቅርበው ነበረ። ልክ በደቡብ እንዳሉ ኤዶማውያን ወንድሞቻችን ንጉሥን ሹሙልን ማለት ይችሉ ነበረ። ከቁጥር አርባ እስከ አርባ ሦስት ያለውንም ተመልከቱ። ይህ ክፍል የሚያወሳው የተጣለንና የተናቀን የሕዝብ ወገን ነው። በእርግጥ እያንዳንዱ ሕዝብ ራሱን የቻለ ማዕረግና የመከባበር ባህል ነበረው። ቢሆንም ግን የኤዶም ክብር ፈላጊነት እጅግ የላቀ ነበረ። በኤዶማውያን መካከል አንዱ ሌላውን ሲያስተዋውቅ የማዕረግ ስሙን እየጠራ አጼ ከሌ አጼ ከሌ ይባባሉ ነበረ። በጉባኤዎቻቸው የሚሰጣጡት ከበሬታ ከወገብ ጎንበስ በማለት የመስገድን ያክል ነበረ። በአጠቃላይ ወገኖቼ ነገሥታቱን ለማየት እጅግ የሚከብድ ነገር ነበረ። በዚህ ምዕራፍ ውስጥ ጥልቅ የሆነ የሥነ ሰው ወይም አንትሮፖሎጂና የሥነ ጎሳ ኤትኖሎጂ ጥናት ማድረግ ይቻላል። ይህ ምዕራፍ በየቤተሰቡ የሚገኙትን ሥራው አመጣጥ ወደ መሠረቱ መልሶ የሚያይ የሚዳስስና የሚያስቃኝ ክፍል ነው። ምዕራፉ በአፄዎች የስም ዝርዝር ታሪኩን ይደመድማል። ሆኖም የሀብቱን ምንጭና በኤዶም ያለውን የሀብት ይዞታን ባጭሩ ይገልጻል። በትንቢት አብዲዩና በምልኪያስ መጽሐፍ ውስጥ የምንመለከተውን የትንቢት ቃል ከእነ ፍጻሜያቸው ማጥናቱ ይልቅ የነገሩን ይዘት አስደናቂ ያደርገዋል። አድማጮቼ የምዕራፍ ሠላሳ ስድስትን ትምህርት እዚህ ላይ አጠናቀቅን። አሁን ደግሞ በቀሪው ሰዓታችን ከፊሉን የምዕራፍ ሰላሳ ሰባትን ትምህርት አብረን እንመለከታለን። ባለፉት ምዕራፎች ውስጥ ይታዩ የነበሩ የአብርሃም የይስሐቅና የያዕቆብን ታሪክ አይተን ካጠናቀቅን በኋላ ቀጥሎ ያለውን የዘፍጥረትን መጽሐፍ ትልቁን ክፍል የያዘውን የዮሴፍን ታሪክ መመልከት አለብን። ከዘፍጥረት ምዕራፍ 37 ጀምሮ የዘፍጥረትን መጽሐፍ እስከሚጠናቀቅበት ጊዜ ድረስ የታሪኮች ሁሉ ማዕከላዊ ሰው ሆኖ የሚገኘው ዮሴፍ ነው። ማንኛውም አስተዋይ የመጽሐፍ ቅዱስ ተማሪ ቆም ብሎ ለዮሴፍ ይህን ያክል ትልቅ ስፍራ ለምን እንደ ተሰጠው ማስተዋል መቻል አለበት። ከምክንያቶቹ መካከል ዮሴፍ በፈተና የነጠረ እንዲሁም በድልዮት ያለፈ ሰው ነበር የሚለውን እንደ አንድ ምክንያት መውሰድ እንችላለን። ዮሴፍ የአንድ ክርስቲያን ሕይወት ቋሚ ተምሳሌት ሊሆን ይችላል። ፊልጵስዩስ ምዕራፍ 4 ቁጥር 8 መመልከት ይቻላል። ፊልጵስዩስ ምዕራፍ አራት ቁጥር 8ን ጊዜ ሲኖራችሁ ተመልከቱ። እግዚአብሔር በተቻለ መጠን በነገር ሁሉ የተሻለና ነጥሮ የወጣ ሕይወት እንዲኖረን ይፈልጋል ወገኖቼ። ስለዚህም ዮሴፍ እንዲህ ላለ ሕይወት ቋሚ ምሳሌያችን ነው። ሁለተኛው ምክንያት ደግሞ አለ። በሁለተኛው ምክንያት ውስጥ ዮሴፍ እጅግ አስደናቂ የሆነ ሕይወት ነበረው። በአዲስ ኪዳን ውስጥ የዮሴፍ ሕይወትና የክርስቶስ ሕይወት በተጓዳኝነትና በንጽጽር መልኩ ሲቀመጥ አንመለከትም። ነገር ግን በብዙ መልኩ የዮሴፍ ሕይወት የክርስቶስን ሕይወት ይመስል ነበረ። ቀጥሎ በሚቀርበው ትምህርት ውስጥ በርከት ያሉ ነጥቦችን መዘርዘር ይቻላል። ይህንን የዮሴፍን ታሪክ ስንጀምር የያዕቆብን ሕይወት በከነዓን ምድር ላይ እንዳለ በመቋጨት ነው። የያዕቆብ ቤተሰብ በቤተሰቡ ውስጥ ዕውከት የተነሳበትን ምክንያት ከኦሪት ዘፍጥረት ምዕራፍ 37 ቁጥር አንድ እንመለከታለን። ልብ በሉ በቁጥር አንድ ስለ ያዕቆብ ቤተሰብ በቤተሰቡ ውስጥ እውከት የተነሳበትን ምክንያት እንመለከታለን። ያዕቆብ ጉዞውን አቅንቶ ወደ ደቡብ በሄደበት ወቅት ከቤትልሔም በታች ባለችው በኬብሮን ሰፍሮ ነበረ። አብርሃም ይህን ስፍራ መኖሪያው አድርጎ ከአምላኩ ጋር ግንኙነቱን ያጠበቀበት ቦታ እንዲሁም ወቅትም ነበረ። ቁጥር ሁለት በዚህ ታሪክ ውስጥ ያዕቆብ ምን ያክል አስቸጋሪ ልጆች እንደነበሩትና ከእነርሱ መካከል ግን ዮሴፍና ቢንያም ብቻ ልዩ እንደ ነበሩ እንመለከታለን። ቤት በቁጥር ሁለት ውስጥ እግዚአብሔር እነዚህን ሰዎች ለማስተማር ብዙ ጊዜ ወስዶ ነበረ። በዚህ ስፍራ የታሪኩ ትኩረት ከያዕቆብ ወደ ዮሴፍ መዞሩን ማስተዋል ይገባናል። ልብ በሉ በዚህ ስፍራ የታሪኩ ትኩረት ከያዕቆብ ሕይወት ወደ ዮሴፍ ሕይወት መዞሩን ማስተዋል መቻል አለብን። ይህንንም ስናደርግ ዮሴፍ በዕድሜው ትንሽ መሆኑን እናስተውላለን። ወንድሙ ቢንያምም ቢሆን ታናሽ ብላቴና ነበረ። እግዚአብሔር ይህን ሰው ሲያስነሳው ሁለቱ ትናንሽ ወንድማማቾች በያዕቆብ ቤት ውስጥ ይኖሩ ነበረ። ዮሴፍ የወንድሞቹንም ክፋት ለአባቱ ባወራበት ወቅት ወንድሞቹ በልባቸው ጠልተውት ነበር። እንዲያውም አሳባ አጊ ተውኝማ ተውኝ ተውኝ ጌታ አይችልም i is the nature as

i

i oh,